ዓለም አቀፍ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ ተገለጠ። የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጉዑሽ በሰጡት ጋዜጣዊ መግለጫ ጉባኤው ከአዲስ አበባ ወደ ትግራይ ካቫዲስ ወይም ትግራይ ወዴት በሚል የሚካሄድ ሲሆን በእውቀት ላይ የተመሰረተ ማህበረሰብ ለመፍጠር ያለመ ነውም ብለዋል። ዘጋቢያችን ዓለም ፍስሀ የላከውን ዘገባ በዶክተር ኪሮስ ማብራሪያ ይጀምራል። ፕሮቫዲስ ትግራይ ብለን በእውቀት የተመሰረተ ማህበረሰብና ኢኮኖሚ መፍጠር የሚል መሪ ቃል ነው ያለው። በዚህኛው ኮንፈረንስ በትላልቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሁፍ አቅራቢዎች ይሆናሉ። የተለያዩ የዓለም አቀፍ ተመክሮዎችንም እዚሁ አደራሽ ቀርበው ውይይት የሚካሄድባቸው ናቸው የሚሆኑት። በየዘርፉ በግብርና በዓለም አቀፍ ምን ምን ምርጥ ተመክሮ ነው ያለው ከትግራይ አንጻር እንዴት ነው መሄድ ያለብን የሚል ሰፊ ውይይት የሚካሄድበት በጤናው ዘርፍም በአይሲቲውም በኢነርጂውም በወጣቶች ግንባታም ሰፋፊ የምርምር ልምድ ያላቸው ሰዎች የሚቀርብ ነው። ተሳታፊዎችም ከውጭ የሚመጡ አሉ። ከሀገር ውስጥም ከሁሉም ዩኒቨርሲቲዎቻችን እየተውጣጡ ምሁራን አሉ። እንደዚሁም ፍላጎታችን ልማት ነው። ልማትን ልናመጣ ከሆነ ምሁር ለብቻው፣ መንግስትና ህዝብ ለብቻው፣ ኢንዳስትሪ ለብቻው ተነጥሎ የሚሄድ ሳይሆን ቴትራሃይድሮ ስትራክቸር መፍጠር መቻል አለበት። በዚህ ታላቅ የትግራይ ምሁራን ኮንፈረንስ የሚሳተፉ አካላትና ከኮንፈረንስ የሚጠበቀውም በመግለጫቸው አብራርተዋል። በተለያየ አጋጣሚ ውጭ ላይ ያለ የምሁር አካል በተለያየ አጋጣሚ ያገኘውን እውቀትና ክህሎት አለ። በተለያየ አጋጣሚም የተሻለ የያዘው ኢንቨስት የማድረግ አቅምም አለ፣ እውቀቱም አለ፣ ከሁሉም በላይ እውቀቱም አለ። ስለዚህ ይህንም እንዴት አድርገን ነው ወደ ማህበረሰቡ ጥቅም ላይ የምናውለው የሚለውም ውይይት የሚካሄድበት እና በቀጣይነትም ተቋማዊ አሰራር ይዞ እንዴት ነው እንደዚህ አይነት ኮንፈረንስ ማካሄድ የምንችለው ብለንም እንደ ምሁራን የምንወያይበትና አንድ አቅጣጫ የምናስቀምጥበት ታላቅ ኮንፈረንስ ነው ማለት ነው። ይህ ኮንፈረንስ በትግራይ ክልል የሚገኙ አራቱ ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ዛሬ የማምሻው ለሁሉም የሚዲያ አካላት መግለጫ ተሰጥተዋል። ይህ ኮንፈረንስ በትግራይ ክልል በሚገኙ አራት ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ተገልጠዋል። ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ በተሰጠበት ቀን ሁለት ከጀርመን የመጡ ምሁራን እንደነበሩ ይታወቃል። ዓለም ፍትሐ ለአሜሪካ ሬዲዮ ከመቀሌ